የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ አርብ መጋቢት 12 2011 ዓ ም ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። በሱሉልታ ከተማ ቤት ሰርተው የሚኖሩ የከተማ አስተዳደሩ ቤታቸውን በአንድ ሳምንት ውስጥ እንደሚፈርስ አስጠንቅቆ ይፈርሳሉ ያላቸውን ቤቶች ላይ የቀለም ምልክት እያደረገ መሆኑን ገለጹ። የምሬት ቦታ ነው እና ቦታው በቃ አይነካም የሚል ነበር ተስፋ የተሰጠ እና አሁን አቀባቡ ሁሉንም የተቀባው ው ፓርቱ ያለ ሁሉ የተቀባው አጠቃላይ የሱሉልታ ከተማ ከንቲባ ወይዘሮ ሮዛ ይመር ምላሽ አላቸው። ስለዚህ አይፈርስም የሚባል ነገር የለም። በአይፈርስማ በአንድ ሳምንት ውስጥ አፍርሶ እና ንብረታችሁን ከላዩ ላይ አንሱ። ይሄን ካላደረጋችሁ ደግሞ የከተማው መስተዳደር የራሱን እርምጃ ይወስዳል የሚለውን የአንድ ሳምንት ጊዜ ገደብ ሰጥቶ የሚፈርሱ ቤቶችን ምልክትም አድርጎበት ደብዳቤም የሰጠበት ሁኔታ ነው ያለው። ዝርዝሩን በዘገባችን ይዘን እንመለሳለን። በሌላ በኩል ምሁራን በኢትዮጵያ እየተካሄደ ላለው ለውጥ መሳካት የበኩላቸውን እንዲያደርጉ ፕሬዚዳንት ሳህለወርቅ ዘውዴ ጥሪ አቀረቡ። የዚህንም ዘገባ ይዘን እንመለሳለን። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎች በድጋሚ ተመልሼ መጥቻለሁ። ዩናይትድ ስቴትስ ሶስት ከፍተኛ የኮንጎ ዴሞክራሲያዊት ሪፐብሊክ ባለስልጣናት ላይ እቀባ ደነገገች። እርምጃው የተወሰደው ለረጅም ጊዜ ሲጓተት ከቆየው ፕሬዚዳንታዊ ምርጫ ጋር በተያያዘ የሙስና ተግባር ፈጽመዋል ተብሎ ነው። ሶስቱም የነጻ ብሔራዊ አስመራጭ ኮሚሽን ከፍተኛ ባለስልጣናት ሲሆኑ ዴሞክራሲያዊ ምርጫ ወቅቱን ጠብቀው እንዲፈጸሙ ለማድረግ የተመደበ ገንዘብ መዝብረዋል ተብለው ተወንጅለዋል። ባለፈው ሳምንት ሶስት የደቡብ አፍሪካ ሀገሮች ህይወት ያጠፋውና ውድመት ያስከተለው ከባድ ዝናብ የጫነ አውሎ ንፋስ ሳይክሎን ኢዳይ የሞቱት ሰዎች ቁጥር ከመንግስታቱ በሰጡት አሀዞች መሰረት ሞዛምቢክ 242፣ ዚምባብዌ 139ና ማላዊ ደግሞ 56 መሆናቸውን የተባበሩት መንግስታት ድርጅት አመልክቷል። አሁንም ያልተገናኙ ብዛት ያላቸው ሰዎች ስላሉ ቁጥሩ ሊጀምር ሊጨምር እንደሚችል ስጋት አለ ቀይ መስቀል በዝናብ አማዋሉ ንፋስ ከባድ ውድመት ከደረሰባቸው ስፍራዎች አንዷ ወደሆነችው ወደ ሞዛምቢክ የጠረፍ ከተማ ቢራ ሁለት ግዙፍ የአጣዳፊ እርዳታ ጭነት እንደሚልክ አስታውቋል ለአውሮፓ ህብረት ለሶስቱ ሀገሮች መርጃ የሚውል ሶስት መቶ ሀምሳ ሺ ዶላር ሰጥቷል የአውሮፓ ህብረት የመጀመሪያውን አራት ሚሊዮን ዶላር ለግሷል እንግሊዝና የተባበሩት አረብ ኤምሬቶችንም ለመርዳት ቃል ገብተዋል። ኒውዚላንድ ውስጥ ባለፈው ሳምንት አርብ መስጊድ ውስጥ በደረሰ ጅምላ ጥቃት ከተገደሉት ሀምሳ ሰዎች መካከል የሀያ ስድስቱ የቀብር ስነ ስርዓት ዛሬ በሺዎች የተቆጠሩ ሰዎች በተገኙበት ተፈጽሟል። ዛሬ ቀብራቸው ከተፈጸሙት መካከል አንዱ የሶስት አመት ህጻን መሆኑም ታውቋል። ክራይስት ቸርች ከተማ ውስጥ ከሚገኘው ጥቃቱ ከተፈጸመበት መስጅድ ባሻገር መስክ ላይ በተከናወነው የጸሎት ስነ ስርዓት ኢማም ጀሚል ፉዳ በሺዎች ለተቆጠረው ለቀስተኛ ሲናገሩ ልባችን ተሰበረ እንጂ እኛ አልተሰበርንም። ጥላቻ ይወገዳል፣ በፍቅርም እንከፍላለን ብለዋል። ከነፍሰ ገዳዩ ሊያድኑን በራቸውን የከፈቱልንን መኪናዎቻቸውን እያቆሙ ሊረዱን የመጡትን ጎረቤቶቻችንን እናመሰግናለንም ብለዋል ኢማሙ የኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አጀርንም ቤተሰቦቻችን እቅፍ በማድረግ በመከነ በመከናነብም ስላከበሩን ብለው ያመሰገኗቸውን ኢማሙን የጠቅላይ ሚኒስትሩ አመራር ለዓለም ትምህርት ሊሆን ይገባል ሲሉ አክለዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር። Gabina VOA. Let's cross boundaries together. የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። ምሁራን በኢትዮጵያ እየተካሄደ ላለው ለውጥ መሳካት የበኩላቸውን እንዲያደርጉ ፕሬዚዳንት ሳህለ ወርቅ ዘውዴ ጥሪ ያቀረቡ ጉዞአችን በስሜት ሳይሆን በእውቀት እንዲመራ ማስቻል አለባችሁ ነው ባለባችሁ ብለዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበትን አንደኛ አመት መነሻ ያደረገ የፓናል ውይይት በሸራተን አዲስም ተጀምሯል። የተገኙትን ውጤቶችን የዘረዘሩ ጽሁፍ አቅራቢዎችና ተሳታፊዎች ይህ መድረክ የራሱ የዛሬ አመት የሚቻል አልነበረም ብለዋል። እስክንድር ፍሬው ተከታዩን ዘገባ አድርሶናል። በጠቅላይ ሚኒስትሩ የአንድ ዓመት ጉዞ ላይ ትናንት የጀመርነውን እንቀጥላለን። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን መምራት ከጀመሩ እንሆ አንድ ዓመት ሊሞላቸው ነው። ይህንን አስመልክቶ ጽፈት ቤታቸው ያዘጋጀው የፓናል ውይይትም ነው ዛሬ በሸራተን አዲስ የተጀመረው። መድረኩን በንግግር የከፈቱት የኢትዮጵያ ፕሬዝዳንት ሳለወርቅ ወርቅ ዘውዴ በተለይ ለምሁራን ጥሪ አቅርበዋል። አራት አይነት አስተዋጽኦች ማድረግ እንዳለባቸው ነው ያብራሩት። አገሪቱ የምትጓዝበትን መንገድ ማሳየት እንዳለባቸው ወይም አብርሆት እንዲኖር መስራት እንዳለባቸው ነው እንደ መጀመሪያ ነጥብ የጠቀሱት። ሁለተኛ ሲሉ የጠቀሱት ደግሞ የሀሳብ ልዕልና እንዲኖር ማድረግን ነው። የጉልበት ዘመን ሊያበቃ ይገባል በሚል ፕሬዝዳንቷ ቀሪዎቹንም ዘርዝረዋል። ሶስተኛው የውይይት ባህል ማስለመድ ነው። በመከራከር፣ በመወያየት፣ በመደራደር፣ ማስረጃና መረጃ በማቅረብ፣ በምክንያት ዊትነታቸው ነገሮችን በመተንተን የሚያምንና የሚያሳምን ማህበረሰብ መፍጠር ይኖርብናል። ከነውጥ አደባባይ የሀሳብ መድረክን የሚመርጥ ከሀሜት ግልጽነትን፣ ከሴራ ፊት ለፊት መጋፈጥን የሚመርጥ ማህበረሰብን ማዳበር ይኖርብናል። አራተኛው ሂስ የማቅረብን ጥበብ ማስለመድ ነው። መንግስት፣ የፖለቲካ ፓርቲዎች፣ ቡድኖች፣ ተቋማት፣ ልሂቃን፣ ማህበረሰቦች፣ ወዘተ የሚሰሯቸውን ስህተቶችና ጥፋቶች የሚገጥሟቸውን ድክመቶችን፣ ጉድለቶችን አንጥሮና አበጥሮ ለማሳየት የሚያስችለን የሂስ ባህል ማስለመድ ይገባናል። የኢትዮጵያ የዴሞክራሲ ጉዞ ታሪካዊ ዳራና ወቅታዊ ተግዳሮት በሚል ርዕስ ገለጻ ያደረጉ ምሁራንም በአገሪቱ የተጀመረውን ለውጥ የአንድ ዓመት ጉዞ ዳሰዋል። የፖለቲካ ሳይንስ ተመራማሪና መምህር ዶክተር ሰሚር ዮሱፍ የአሁኑ ለውጥ የመጣው ማህበራዊ ኃይል በመነሳሳቱ መሆኑን ጠቁመዋል። አሁን በአገሪቱ ያለው መንግስት መራሽ ለውጥ መሆኑን በማስታወስም የቀጨጨ ሲቪክ ማህበረሰብ ከመኖሩ ጋር እንደ አንድ ተግዳሮት ሊቆጠር እንደሚችል ተናግረዋል። በራሱ በመንግስት ውስጥ ያለው የውስጣዊ ወጥነት ክፍተትም ሌላው ተግዳሮት መሆኑን የጠቀሱት ዶክተር ሰሚር ተግዳሮት ሲሉ የጠቀሱት ሌላው ነጥብ ያለፈው 27 ዓመት ውርስ ነው። ለ27 ዓመታት የቆየው አምባገነን መንግስት ውርስ በራሱ ችግር እየፈጠረ መሆኑን ያብራሩት አምባገነናዊ ውርስ ነው። ሀገራት ሽግግር ሲያካሂዱ ያለፈ ታሪካቸውን አወላልቀው አይተ ያለፈ ታሪካቸው አብሯቸው ለተወሰነ ጊዜ ይጓዛል። ስለዚህ አሁን የምናያቸው የብሔር ግጭቶች፣ የፓርቲና የሀገረ መንግስት መጣመር፣ ሌሎች የተለያዩ ተጋሮቶች ባለፉት ዘመናት ያሳለፍናቸው ታሪካችን በተለይ ደግሞ በቅርብ ጊዜ የ27 ዓመት ያሳለፍነው አምባገነን መንግስት ታሪካችን ጥላውን እያጠላብን በአሁኑ ሰዓት እንዲሆን የምናይበት ሌላ መስክ የሆነ እያስባለሁ። በኢትዮጵያ ለ27 ዓመታት የቆየው አምባገነን መንግስት በተቃርኖዎች የተሞላ እንደነበርም ዶክተር ሰሚር አብራርተዋል። አንደኛ ዴሞክራሲን በሰፊው የሚሰብክ ስርዓት ነበረ፣ በተግባር ላይ ግን የለበትም። የብሔር ብሔረሰቦችን መብት በሰፊው የሚያውጅ ስርዓት ነበረ፣ በተግባር ላይ እጅግ የተማከለ ሴንትራላይዝድ የሆነ ስርዓት ነበረ። በሬቶሪክ ደረጃ እድገትና ለውጥን ልማትን እጅግ የሚሰብክ ስርዓት ነበረ። በተግባር ላይ ግን የሀብት ስርጭት ላይ ከፍተኛ ልዩነት ያስከተለ መዋቅር የዘረጋ ስርዓትም ነበር። ስለዚህ በተቃርኖዎች የተሞላ ስርዓት በመሆኑ ቅሬታዎችን፣ ግሪቫንሶችን ኢንቴንሲፋይ ያደረገ ኮምፕሊኬትድ ያደረገ ስርዓት ነበር የተወለደው። ስለዚህ ይሄ ስትራክቸረል ሩት ኦፍ ግሪቫንስ ነው የቅራኔ መዋቅራዊ መንስዕ ያደርግልን ወስዶ ይችላል። ምሁሩ በዚሁ ማብራሪያቸው ተቃርኖ ሲሉ የገለጹትን ይህንን ነጥብ ጨምሮ ለውጥ እንዲመጣ ያደረጉትን ሁኔታዎች ዘርዝረዋል። የዛሬው መድረክ በመቶዎች የሚቆጠሩ ሰዎች የተጋበዙበት ከሁለተኛ ደረጃ ትምህርት ቤት ተማሪዎች እስከ አንጋፋ ምሁራን ድረስ የተገኙበት ነው። የአሜሪካ ድምፅ ያነጋገራቸው አብዛኛዎቹ ተሳታፊዎች የዶክተር አብይ የአንድ ዓመት ጉዞ ተስፋ ሰጪ ተግባራት የተከናወኑበትና ስኬታማ መሆኑን ያምናሉ። ከራዲካል አካዳሚ ትምህርት ቤት የመጣው የአስራ ሁለተኛ ክፍል ተማሪ ቅዱስ ዮሴፍ ከእነዚህ አንዱ ነው። በፓርቲ ደረጃ ለውጥ አልመጣም ቅድም እንደተባለው። ነገር ግን እራሱ ያለው ነው ኢህአዴግ ነው። ነገር ግን ፍሪደም ኦፍ ስፒች የምንለው በትልቁ ልታይ የሚችለው ከአንድ አመት በፊት ይህ መድረክ ሊዘጋጅ አይችልም ነበረ። ከአንድ አመት በፊት እኔም ይህን ቃል መጠየቅ ለመስጠት ልፈራችን ነበር ማለት ነው። እና በፍሪደም ኦፍ ስፒች ደረጃ ትልቅ ለውጥ መጥቷል ብዬ አስባለሁ። ሌላው ሀሳብን በነጻነት መግለጽ ሀሳብን በነጻነት የመግለጽ ላይ ማለት ነው ያው በአብዛኛው እስካሁን ያየነው ለውጥ ይሄን ነው በእርግጥ ወደፊት ደግሞ የበለጡ ለውጦች እንዳለ ምክንያቱም አሁን ፓርላማ ውስጥም የመሳሰሉት ነገሮች ያው ስቲል ተመሳሳይ ነው። ነገር ግን አሁን በበለጠ ፍሪደም ኦፍ ስፒች ነው የመጣው ለውጥ ብዬ አስባለሁ። ወደ አንቺ ልምጣ። ስምሽን እና ከየት ትምህርት ቤት እንደመጣሽ ንገሪኝ። ስሜ ሩት ኃይሉ እባላለሁ። የመጣሁት ከካቴድራል ስኩል። ስንተኛ ክፍል ተማሪ ነች? ስንተኛ ነው የወጣሽው? እንግዲህ የተመረጣችሁበትን መስፈረት ለማወቅ ነው። በዛው አስራ አንደኛ ክፍል ተማሪ ነኝ። የወጣሁት ከባች አንደኛ ነው። ከባች አንደኛ ማለት ለአድማጮች ግልጽ ለማድረግ ነው። ሃይስት ፍሮም ኦል ስቱደንት ከሁሉም ከአስራ አንደኛ ክፍል ተማሪዎች እንዳለ ለእሱ የጠየቅኩትን ጥያቄ ላስቀድም ና ወይም ጠቅለል ካላስተያየትሽ ልነሳ ና ከዚህ መድረክ ምን ተማርሽ አንቺ ምን አልሽ ቁጭ ብለሽ ስለ ኢትዮጵያ ፖለቲካ ይህ ሁሉ ሀሳብ ሲንሸራሸር ጽሁፎችም ቀርበዋል እንግዲህ ጥያቄዎችም ነበሩ ምን ግንዛቤ ያገኘሽ ከሱ ልነሳ ከገንዛቤ አንጻር በጣም መሰራት ያለበት ጉዳይ ነው። ሁላችንም ያጠቃልላል እሱ ብሎታል። መንግስት ብቻ አይደለም ሁላችንም፣ እንደ ወጣትም፣ እንደ ተማሪም፣ እንደ ሴትም ከሆነ ሁሉም መስራት ያለበት ነገር ነው። በሁሉም ስራ መስፈርት ያሉትም መስራት አለባቸው እና ይሄ ችግር አሁን መቀረፍ የምንችለው ምን ማለት ችግር ማለት እንግዲህ አገሪቱ ውስጥ ያሉ የፖለቲካ ችግሮች፣ ያሉ ግጭቶች እነሱ እነሱ ማለት ይችላል። እነሱ እነሱ መቀረፍ የሚችሉት በመነጋገር ነው እንጂ እንዲሁ በጥል ወይም በመጠላላት ምናምን የሚሆን ነገር አይደለም። አንድ ላይ ቁጭ ብለን አውርተን የትኛው ለሀገራችን ይሻላል፣ በመወሰን ነው እንጂ በሌላ ነገር ቢሆን ይመስለኛል። ሌላ ጥያቄ ተመሳሳይ ጥያቄ ነው ጠቅሽ፣ እሱ እንደጠየቅኩት ዶክተር አብይ አህመድ ወደ ስልጣን ከመጡ አሁን የኢትዮጵያ ጠቅላይ ሚኒስትር ከሆኑ አንድ አመት ይሞላቸዋል። መጋቤት ሀያ አራት ቀን አንድ አመት ይሞላቸዋል የማክሰኞ ሳምንት ይመስለኛል። ምን ለውጥ ታየ በኢትዮጵያ ውስጥ ምንድነው? ምን አስገኙ ዶክተር አብይ በአንድ አመት ውስጥ አንዱም ብሎታል፣ እሱ ፍሪ ስፒች ነው በጣም በከተማ አንጻር ሀሳብን በነጻነት መግለጽ ማለት ነው። እሱን ነው እና በከተማ አንጻር ብቻ ሳይሆን በትምህርትቤትም በጣም እንሰራበታለን። ይሄ ኮንቨርሴሽኖች እንደዚህ በፖለቲካ አንጻር ምናወራቸው በእኛም አለ፣ በያንግስተሮቹ በእኛ እድሜ ያሉትም ያወሩታል በነጻነትን ያወሩት እና ሌላ ነገር ደግሞ የኤርትራና ኢትዮጵያ ማታረቅ የሁለቱ ሲኖዶሶችን አንድ ማድረግ በጣም ኦርቶዶክስ ሲኖዶስ ለሁለት ተከፍሎ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ማለት ነው። ሁለቱን አንድ ላይ በማድረግ በጣም ብዙ ስራ የሰራ ይመስለኛል። በዛሬው መድረክ ላይ የተለያዩ ምሁራንና ታዋቂ ሰዎች ጽሁፎች አቅርበዋል። ሰፋ ያለ ውይይትም ተካሂዷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በሱሉልታ ከተማ ቤት ሰርተው የሚኖሩ የከተማ አስተዳደሩ ቤታቸውን በአንድ ሳምንት ውስጥ እንደሚፈርስ አስጠንቅቆ ይፈርሳሉ ያላቸው ቤቶች ላይ የቀለም ምልክት ማድረጉን ገለጹ። በሌላ በኩል የኦሮሚያ ብሔራዊ ክልላዊ መንግስት ደግሞ ስራው ህግን የማስከበር በመሆኑ ህጋዊ ሰነድና ማስረጃ ያላቸው ባለይዞታ ማስረጃቸውን ማቅረብ ይችላሉ ብሏል። ሙክታር ጀማል በተከታዩ ዘገባ ይዳስሰዋል። በሱሉልታ ከተማ የተለያዩ ቀበሌዎች ባለፈው አራት አምስት ዓመታት ቤት ገንብተው የሚኖሩ ሰዎች አሁን ህገወጥ ተብሎ ሊፈርስብን ነው በማለት ስጋታቸውን ገልጸዋል። አብዛኛዎቹ መሬቱን ከአርሶ አደሮች መግዛታቸውንና ሌሎቹ ደግሞ የአርሶ አደር ልጆች መሆናቸውንና የወላጆቻቸው ይዞታ ላይ መገንባታቸውን ይናገራሉ። ከገበሬ ደስተን ቢያንስ አራት አመታችን ሶስት አመታችን ነው እና ትናንትና ሰባት ሰዓት በኋላ መጥተው ቀቡብ ዶክመንት ደግሞ ስናስገባ የስሉልታ መታወቂያ እንጂ የአዲስ አበባ መታወቂያ አይሰራም እየተባለ የት እንደምነድ ግራ ገብቶ ና ያለን። እርስዎ የአዲስ አበባ መታወቂያ ነው ያሉት? አዎ፣ የአዲስ አበባ ነው ያለ። የአሜሪካ ድምፅ ያነጋገራቸው ሰዎች በገዙት ይዞታ ላይ የህጋዊነት ሰነድ ይሰጠናል ብለን ለረጅም ጊዜ ተስፋ በማድረግ በአካባቢው ልማት ላይ ስንሳተፍ ቆይተናል፣ ይላሉ። አሁን ግን ቤታችን ሊፈርስ ምልክት ተደርጎ በቀጠሮ ነው ያለ ነው ሲሉ ተናግረዋል። የምሬት ቦታ ነው እና ቦታው በቃ አይነካም የሚል ነበር ተስፋ የተሰጠ እና አሁን አቀባቡ ሁሉንም ነው ሁሉም ነው የተቀባው። ፓርቱ ያለ ሁሉ ነው የተቀባው። አጠቃላይ ኦሮሞ አማራ የሚል እንትን የላቸውም። ዝም ብለው በቃ መደዳ ነው በሁሉንም አጠቃላይ ነው የቀቡ። በሱሉልታ ከተማ መንግስት ካሳ ከፍሎበት ለሆስፒታል፣ ገበያ እና ሌሎች የህዝብ ልማቶች ታቅዶ የተቀመጡ መሬቶች ናቸው በወረራ የተያዙት ይላሉ። የሱሉልታ ከተማ ከንቲባ ወይዘሮ ሮዛ ኡመር በዚህ መሠረት ከ14ሺህ እስከ 15ሺህ የሚጠጉ ቤቶች በሕገ ወጥ መንገድ መገንባታቸውንና ሕግ በማስከበር ሂደት ውስጥ ቤቶቹን ማፍረስ ብቻ ሳይሆን በመንግሥት መዋቅር ውስጥ ያሉ እጃቸው ያለበት ሰዎችና ሕገ ወጥ ደላሎች ተጠያቂ የማድረግ ስራ እየተሰራ መሆኑን ነው ወይዘሮ ሮዛ ኡመር ለአሜሪካ ድምፅ የተናገሩት ህገወጥ ቤቶች እንደሚፈርሱ እና ጊዜ ደግሞ መስጠት ስላለብን ንብረታቸውን እንዲያነሱ፣ ከዚህ በተጨማሪ ደግሞ በሱሉልታ ከተማ የመሬት ወረራ ነው ያለው። ከተማዋ ፕላን አላት። በፕላኑ ላይ ያሉት ቤቶች በፕላኑ ይቀጥላሉ። በፕላን ላይ የሌሉት ቤቶች ደግሞ ፈርሰው ከተማው በፕላን ከተማውን ማስተዳደር ስላለበት ይሄንን ከህዝብም ጋር ውይይት ያደረግንበትና በምክር ቤታችንም ውሳኔ ያስተላልፈን እየሰራን ያለበት ስራ ነው ያለው ወይዘሮ ሮዛ። አሁን የሚያነሱልኝ በፕላን ውስጥ የሌሉ ፈርሰው የሚል ነው። ሰሞኑን ግን በተለያዩ ሚዲያዎች የሚነገረው በስሉልታ የሚፈርስ ቤት የለም ብለዋል። ወይዘሮ ሮዛ የሚሉት ስለሆነ ሌላ ውሳኔና የሀሳብ ለውጥ አምጥቶ ነው ማለት ነው። እናንተ አስተዳደር ምንድን ነው? ከዚህ ቀደም ሲወራ የነበረው እና አሁን የሚሉ ልዩነቱ የውሸት ፕሮፓጋንዳ ነው ብለው ጥሩ ነው። የሚፈርስ ቤት የለም ማለት ይሄ ሁሉ የሕገወጥ ቤቶች እና የመሬት ወረራ እየተካሄደ የከተማ መስተዳደሩ የኔም በግሌም አቋም አይደለም የመንግስታችንም አቋም አይደለም። ሕገወጥ ሁሌም ሕገወጥ ነው፣ ይፈርሳል። ስለዚህ አይፈርስም የሚባል ነገር የለም። ባይፈርስማ በአንድ ሳምንት ውስጥ አፍርሱና ንብረታችሁን ከላዩ ላይ አንሱ። ይሄን ካላደረጋችሁ ደግሞ የከተማው መስተዳደር የራሱን እርምጃ ይወስዳል የሚለውን የአንድ ሳምንት ጊዜ ገደብ ሰጥቶ የሚፈርሱ ቤቶችን ምልክትም አድርጎበት ደብዳቤም የሰጠበት ሁኔታ ነው ያለው። ስለዚህ ይህ ምንም የሚሸረሽረውም ነገር የለም። የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ አድማሱ ዳምጠው ለአሜሪካ ድምፅ እንደገለጹት የክልሉ ምክትል ፕሬዚዳንት ወይዘሮ ጠይባ ሀሰን ከትላንት በስቲያ ከለገጣፎ ቤት ከፈረሰባቸው ነዋሪዎች ጋር መወያየታቸውን ገልጸው በስራ ሂደቱ ላይ ስህተት ካለ እንደሚታረምና መረጃ አለኝ የሚሉ ወገኖች መረጃቸውን እንዲያቀርቡ በውይይቱ ላይ መገለጹን ተናግረዋል። አቶ አድማሱ በማከልም የሕግ ማስከበሩ ሥራ ለድርድር የማይቀርብ መሆኑን ወይዘሮ ጠይባ መናገራቸውን አስታውቀዋል። የክልሉ መንግሥት ባለፉት ሁለት ዓመታት በሃያ አምስት የክልሉ ከተሞች ውስጥ ከሰላሳ ስድስት ሺህ በላይ ሕገ ወጥ ቤቶች ላይ የሕግ ማስከበር ሥራ መሥራቱንና በጥልቅ ተሃድሶ ወቅት በሕገ ወጥ መሬት መሸጥና ገበሬዎችን በማፈናቀል ወንጀል የተገመገሙትን ጨምሮ ከሰባት ሺህ በላይ አመራሮችና ተባባሪዎች ላይ መንግሥት የተለያዩ ደረጃ እርምጃዎችን መውሰዱን አስታውቀዋል። ቅሬታ አለኝ ለሚሉ አካላትና ሕግን በማስከበር ሂደት ላይ የሚፈጠር ችግር ካለ ችግሩ የሚፈታበትን መንገድ መንግሥት ማዘጋጀቱን አቶ አድማስ ገልጸዋል። ለህብረተሰቡ ለላቀ ውጤት እንዲውል እየተሰራ ባለው ህግን የማስከበር ስራ ህጋዊ መረጃ አለኝ የሚል የለማት ተነሽኝ መሆነ ሌሎችን የጥያቄዎች የሚያነሱ አካላት ካሉ ያላቸውን ሰነድ ማቅረብ እንደሚችሉ ይሄ ሰነድ የሚያቀርቡበት ደግሞ ኮሚቴ መቋቋሙን እና ሆኖም ግን በጥቅሉ ህገወጥነትን መከላከል መስፈርቱ ህገወጥን መከላከልና እና የህግ በላይነትን ማረጋገጥ ብቻ እንደሆነ ግን ግንዛቤ የተደረጉ አላንዳች አድሎ ሳይደረግበት ማንም በህግ ብቻ ተገዢ ሆኖ መኖር እንዲችል ከመግባባት እንዲደረስ እና ችግሮች ካሉ በኮሚቴ እንደሚፈተሽ ነው። ከስምምነት ተደርሶ የተለያዩ ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ለዘገባው እናመሰግናለን። ተከታዩ ዘገባችን ከትላንትና የቀጠለ ነው። የሶማሌ ብሔራዊ ክልላዊ መንግስትን ከኦሮሚያና ከአፋር ክልል በግጭት ምክንያት ተፈናቅለው በድሬዳዋና በሶማሌ ክልል የሰፈሩ ስድስት መቶ ስልሳ አምስት ሺህ ተፈናቃዮችን በቋሚነት ለማስፈር መጀመሩን የተመለከተ ይሆናል። አዲስ ቸኮል ነው ዝርዝሩን ያጠናቀረው። የሶማሌ ክልል አደጋ ስጋት ስራ አመራር ቢሮ ኃላፊ የሆኑት አቶ መሀመድ ፋታ በተለይ ለቪኦኤ እንዳስታወቁት በሶማሌ ክልል የሚገኙትን 665,000 ተፈናቃዮች በክልሉ አቅምና ከሌሎች ተባባሪዎች ጋር በመተባበር ሊያሰፍር አቅዷል። ከነኚህ ተፈናቃዮች መካከል አብዛኞቹ ከድንበር አካባቢ የተፈናቀሉ በመሆናቸው የአካባቢው ሰላም ሲረጋገጥ ወደ ቦታቸው የሚመለሱ ናቸው ብለዋል። ከኦሮሚያ ክልል የተፈናቀሉትን ግን በክልሉ ውስጥ በቋሚነት ሊያሰፍሩ ማቀዳቸውን አቶ መሀመድ ተናግረዋል። ችግሩ ፖለቲከኞች የፈጠሩት እንጂ በህዝቦች መካከል የተፈጠረ አይደለም ያሉት አቶ መሀመድ ክልሉ አስቀድሞ የፌዴራል መንግስትን ሳይጠበቅ በራስ አቅም ተፈናቃዮችን ለማቋቋም አቅዶ ሲንቀሳቀስ መቆየቱን ይናገራሉ። ከኦሮሚያ ውስጥ የተፈናቀሉ ሰዎች ደግሞ ምናልባት በፍላጎታቸው መሰረት የማይመለስ የማይፈልጉ ከሆነ ሶማሌ ክልል ውስጥ እንዲሰፈሩ ይደረጋል እሱም እቅዳው በግል መሰረት ሀያ ሁለት የተለያዩ አካባቢ አደንዝታ ያርገን እዛ አካባቢ እንዲሰፈሩ ነው የሚደረጉ። ሶማሊያ ሶማሊያ ክልል ውስጥ ሆነው ሰባት ዞኖች ውስጥ የተለያዩ አካባቢ አደንዝታ ያደርገናል። ማለት በጎሳ መሰረት የራሱ ጎሳ ያለው አካባቢ እንዲሰፈር ነው የሚደረገ። ለምሳሌ ድድደበ ውስጥ የተፈናቀሉ ሰዎች አሉ። ከኦሮሚያ ሀያ ሁለት አካባቢ የተፈናቀሉ ናቸው። ረሺ ናቸው። ሁለትሁለት ሰባት ዓመት አካባቢ ነው የነበሩት። እነሱ በብዛቱ ከሴቲ ዞን ናቸው። ኢማሹ ደግሞ ከእረን ና ከሌሎቹ አካባቢ የመጡ ናቸው። መጀመሪያ ዙር ለነሱ ለነሱ ያስቀመጥነው እቅድ አለ ስድስት መቶ ቤት እንዲገነባ ና እነሱ እዛ አካባቢ እንዲሰፈሩ ይደረጋሉ። ያው እቅዱ እዚህ ሳምንታት ውስጥ የሚጀመር ነው። በአሁኑ ሰዓት ግን በሀገር አቀፍ ደረጃ የተቀናጀ እቅድ ለማዘጋጀት በጋራ እየሰራን ነው ይላሉ። በፌደራል ደረጃም ደግሞ አዲስ እቅድ ወጥቷል። የተፈናቀሉ ሰዎች ያሉበት አካባቢ ክልሎች ሪያ ሆኖ ፌደራል መንግስትና ክልሎች አብሮ ሆኖ የተፈናቀሎቹ ችግር ለመቅረፍ ውይይት ተደርጎ እቅድ የተወጣበት ሁኔታ ነው ያለው። ያው እቅዱ መሰረት ያው ክልሎቹ ያወጡትን እቅድ አብሮ ሆኖ ይቀናጃል። ለሁለት ምክል አንድ ላይ ይደረጋል። እሱም ከፌደራል የሚመጡ ባለሙያዎች አብረን ሆነን ክድን ትግራ እንደምንፈጽሙ እሱም በዚህ ሳምንታት ውስጥ ይጀምራል። ለአሁን እኛ የወሰድነው ግን ወደ አራት ነጥብ ዘጠኝ ቢሊየን የሚል በጀት ነው። ከፌደራል ጋር ተነጋግረን ፌደራሉ ባንድራይልን እያደረጉ ነው። በእኛ በኩልም ደግሞ ፕሬዚደንት ስድስት መቶ ቤት ለድረባ እና ለጅጅጋ አካባቢ ያሉትን አንደኛ ዙር እነሱ እንዲሰፈሩ ነው የሚደርገው። እሱ አንደኛ ዙር ነው፣ ግን የፌደራል እቅዱም አሁኑም ስለመጣ ሁለቱም አብሮ ሆኖ ብንጀመርን ሊሆን ይችላል። በቀጣይ ከድንበር አካባቢ የተፈናቀሉትን ሳይጨምር ሀያ ሺ አባወራዎችን ከፌዴራል መንግስትና ከሌሎች ረጃዎች ጋር በመተባበር ለማስፈር መታቀዱን አቶ መሀመድ ፋታ ይናገራሉ። ባቢሌ አካባቢ የሚገኘው ዋናው የተፈናቃዮች ጣቢያ ነዋሪ የሆኑት አቶ ሀምዲ አሊ ሀጂር ቤት ሰርቶ የማቋቋሙ ሀሳብ ጥሩ ቢሆንም ከዚያ መቅደም ያለባቸው ሌሎች መሰረታዊ ፍላጎቶቻችን ግን አስቀድመው መሟላት አለባቸው፣ ይላሉ። እኔ የምኖረንም የነበርነው መራበረሴ ዳሮ ለወቅታ ምንም እስካሁን ዝም ብሎ ነው እያመላለሱት ያሉት እንጂ ከዛ እንደውም ሰው ከማስፈሩ በፊት የሚቀድሙ ነገሮች አሉ። ምን ምን ለመሰው ያ አሁን ህዝቡ ራሱ በጣም አክስቱ ነው እንግዲህ እንትን ንብረቱ ሁሉም ነገር ተዘርፎበት ባዶ እጁ ነው። እና ምግብ ራሱ እና ውሃ ራሱ በደንብ እያገኘ አይደለም። በጣም ችግር ላይ ናቸው። በጣም ችግር ላይ ናቸው። እና ሕክምና የሚያገኙ ሰዎች አሉ። እንግዲህ ሰው በአንድ ላይ ብዙ ሆኖንት ሲሆን የተለያዩ በሽታዎች ራሱ ይሆናሉ ያ በሽያ ችግር ነው። አሁን በጣም እያስቸገራቸው ያለው እና ብዙ ሰውም በራብራሱ በጣም ሰው እየተቸገረ ነው። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ። አዲስን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በቤንሻንጉል ጉሙዝ አሶሳና ኦሮሚያ ምዕራብ በወለጋ ዞኖች አዋሳኝ ቦታዎች ተፈጥሮ የነበረውን ግጭት ለመፍታት የእርቅ ስነስርዓት መካሄዱ ታውቋል። የእርቅ ስነስርዓቱ ግጭቱ ከተፈጠረ ወዲህ አምስተኛው ሲሆን እስካሁን የተካሄዱት ውጤት ማስገኘት መጀመራቸውም በስነስርዓቱ ላይ ተገልጿል። የተፈናቀሉ ዜጎች ወደ ቤት ንብረታቸው መመለስ መጀመራቸውን የክልሎቹ የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤትም አስታውቋል። ናኮር መልካ ከባምባሲ ተከታዩን ዘገባ አጠናቅሯል። በባምባሲ ከተማ ከስድስት ወራት በፊት ተፈጥሮ በነበረው ግጭት ንብረታቸው ወድሞባቸው እንደነበር ለቪኦኤ የተናገሩት ወይዘሮ ፋንቱ ቂጤሳ እርቅ ከሁሉም ነገር ይበልጣል ይላሉ። ይሄ ድርጊት መጀመሪያውም ሲጀመር በቤቴ ላይ ነው በድርጅት ላይ ነው የተደረገው። ያ ስደረግ ከአርባ በአምስት በላይ በሚሆነው ግለሰብ ነው ሁሉ የተደራጀልን ንብረት ብቻ ሳይሆን ህዝቡም ተጎድተዋል። ደንበኛ እጁም ተሰብሯል። የተፈነከታለ የተሰበራለ፣ የደማለ፣ የቆሰላል አለ ንብረቱ ነጻላ አለ ከሰማና ሺ የበለጠ ነው። ንብረት ንብረቴ ወደሙ። ያንን ሁሉ ትቻለሁ እኔ ደግሞ ለእግዚአብሔር ይቅር ይበላቸው ይቅር ይበላቸው ለነሱ ሳያውቁም አውቁም ያደረጉ ካሉ ይቅር ይበላቸው እግዚአብሔር ብዬ ትቻለሁ። ይቅር ለእግዚአብሔር ይተኩ ጠይቆኛል። ካሳም አልፈልግም እኔ ካሳም አልፈልግም ትቻለሁ። እርቁን በጣም ደስ ብሎኛል። ከቆንዳላ ተሳታፊ የሆኑት አቶ ዩኑስ መሐመድ የኦሮሞና ቤኒሻንጉል ጉሙዝ ህዝቦች ለዘመናት ተከባብረው አብረው የኖሩበትን የመቻቻል እሴት ለመሸርሸር የሚደረገውን ማንኛውን የሰላሞንም ሴራ እንደማይቀበሉ በመግለጽ በተካሄደው እርቅ ሰላማችንን አንድ ላይ ጠብቀን እንኖራለን ብለዋል። ሌላው የባምባሲ ተሳታፊ አቶ አልማዶ አሲላ እርቁ እንዳስደሰታቸው በመግለጽ ይበልጥ እንዲሰምር መደረግ አለበት የሚሉትን ያብራራሉ ሰላም ሰላም የምንለው ሰላም ዋጋው የሚያውቀው ሰው የለም ልቤ ላይ የነበረ ነገር ዛሬ ጀምሬ አንስቼአለሁ መጥፎ ነገር ለአገር አይሆንም ለልጄም አይሆንም ለአገሬም አይሆንም እምን አስተሳሰብ የሰላም ዋጋ ይሄ ነው ሁላችን ስ ያለን መጥፎ ነገር የምናስበው እስ ትተመታለን አሁን እኛ ኮረቤት ቀበሌ ጋር እዚህ መንዲ ወረዳለን በዚህም የቆንዳላ ወረዳለ ቤጂ ወረዳለ በአንበሲ ወረዳ አለ ይሄ ይከፋፈላል ማለት እኮ እኔ በህልም ራሱ ይመጣል ብለል አስቀመጡ ነው። ስለዚህ አሁን ይሄ ስራ የመንግስት ስራ ብቻ ማለት የኛ ስራ መሆን አለበት። የትክክለኛ እርቅ አድርገን በአንገት በላይ ብቻ የማይሆን እርቅ መሆን አለበት። በጥሩ ሁኔታ ሰላሙ መቃበል አለብን። ስ ያለ ህዝ ታች ያለ ህዝብ ራሱ ይሄ ነገር እንድማሪና የኮንፈረንሱ አላማና የሰላሙ አላማ ህዝባችን ማስቀበት አለብን። የምዕራብ ወለጋ አስተዳዳሪ ተወካይ አቶ ዘሪሁን ተክሌ ሁለቱም ህዝቦች ከጉርብትና ባለፈ ሁኔታ በደስታና ችግር ጊዜ አብረው ያሳለፉ በመሆኑ ያለፈውን በደልና ቁርሾ ማሰብ ትተው አብሮ የመኖር እሴታቸውን ለማስቀጠል እርቁ እንደሚረዳ ገልጸዋል። የተፈናቀሉ ዜጎችን ለማቋቋም እና ወደ ቤት ንብረታቸው እንዲመለሱ የግጭቱ ተሳታፊዎችን ለህግ የማቅረቡ ተግባርም ይቀጥላል ብለዋል። የቤኒሻንጉል ጉሙዝ ጸጥታና ሰላም ግንባታ ቢሮ ምክትል ኃላፊ ኮማንደር አብዱላዚዝ ማ መድ በክልላቸውም ሰላም እንዳይኖር አድርገዋል የተባሉ ግለሰቦች ቁጥጥር ስር መዋላቸውን ገልጸው አሁንም ያለውንም ሆነ የሚመጣውን ትውልድ መልካም ነገሮችን ማውረስ አለብን፣ በማለት መልእክት አስተላልፈዋል። የሁለቱ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት ኃላፊ አቶ ተሾመ ደሳለኝ እርቀ ሰላሙ መካሄድ ከጀመረ ይህ አምስተኛ መሆኑን ጠቅሰው ከአርባ ሺህ በላይ ተፈናቃዮች ወደ ቤት ንብረታቸው ተመልሰዋል ብለዋል። ይህ ተግባር ዘላቂ እንዲሆን መሰራት አለበት የሚሉትንም እንዲህ ያብራሩታል። የፌዴራል መንግስት ሰላም ሚኒስቴር አማካይነት ከፍተኛ እንቅስቃሴ እያደረገ ነው። ቡድኖችን እያዋቀረ ወደ ተፈናፈ ለማህበረሰብ እየላከ ነው። የመመለሱ ስራ እየቀጠለ ነው ማለት ነው። ችግሩ በጣም ውስብስብ ነው። ግጭቱ ከፍተኛ ጉዳት አስከትሏል። መፈናቀልን አሁን ኦልሞስ ግጭቱ ቆሞ የነበረው ሰላምና ልማት ወደ ቦታው እየተመለሰ ይገኛል። ይሄ ስራ ይቀጥላል። እስከ ጎጥ፣ እስከ ቀበሌ፣ እስከ ቤተሰብ ድረስ የሰላም ስራዎች ይቀጥላሉ። የሰላም እሴት ግንባታዎችን መያዝ የነበረባቸው ሳያዙ ቀሩ። ለዛ ነው አብዛኛው ሳይመለስ ቀረ የሚሉም ቅሬታዎች አሉና በዛ ዙሪያ አብዛኛው ቁጥጥር ስር ገብቷል ማለት ይቻላል መግለጽ መገለጽ ቢያስቸግርም ተጠርጣሪ ከ75 ፐርሰንት በላይ በኔ እምነት ቁጥጥር ስር ገብቷል። ይሄ የነበረው ግጭት ጉዳት አስከፊ ስለነበረ የተፈናቀሉ ዜጎች ስጋት አለባቸው። ይሄ ደግሞ እውነት ነው። ካላቸው ስጋት አንጻር ነው እንጂ እነዚህ የቀሩትን ሰዎች ብቻ ይሄ የጠፉ ሰዎች እንዳይመለሱ አድርጓል የተባለ ምክንያት ብዙም ተጨባጭ ሎጂካልም አደለ። የተወሰነ ሊያመልጥ ይችላል፣ ሽፍታ ሊኖር ይችላል። ግን ይሄ ሁሉ ማህበረሰብ የተፈናቀለው እነዚህ ሽፍቶች ይከለክላሉ ማለት አስቸጋሪ ነው። ሊያደርጉ የማይችሉ አሁን የማስመለሱ ሂደት በጣም በስፋት ቀጥሏል። አስተማማኝ ሰላም ከሰፈነ በኋላ አዋሳኝ ቦታዎች ላይ የሚኖሩ የሁለቱንም ህዝቦች ተጠቃሚ የሚያደርጉ የልማት ስራዎች የሚሰሩ ይሆናሉ ሲሉም አስታውቀዋል። ለአሜሪካ ድምፅ ናኮር ምልካ ከባምባሲ እንግዲህ አድማጮች የዛሬው የጋቢና ቪ ጉዟችን በዚሁ ተጠናቋል። በፌስቡክ አትቪ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያብሮ ነበረ። በነገው ምሽት ከሳምንቱ በመራረጥ ናቸው ፕሮግራሞች ተመልሰን እንገናኛለን። ለዛሬ ደህና ደሩ፣ መልካም ጉዞ። ሳሚዳን በጥቂት ደቂቃዎች አብሯችሁ ይቆያል።